የማኅበራዊ መገናኛ ዘዴዎች ቅኝት። በማኅበራዊ መገናኛ ዘዴዎች በሳምንት ውስጥ መነጋገሪያ ከነበሩ አበይት ጉዳዮች ውስጥ ሁለቱ ከግለሰቦች ንግግሮች ጋር የተያያዙ ናቸው። የመጀመሪያው የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዝደንት ወይዘሮ መዓዝ አሸናፊ በአንድ የውይይት መድረክ ላይ የተናገሩት ነው። ሁለተኛው ደግሞ አዲስ አበባ በሚገኘው የሚሊኒየም አዳራሽ ለወሎ ተፈናቃዮች የሚሆን ገቢ ማሰባሰቢያ ዝግጅት ላይ ፕሮፌሰር ህዝቅኤል ጋቢሳ ያሰሙት ንግግር ነው። በቪዲዮ ጭምር የተደገፉት የሁለቱም ግለሰቦች ንግግሮች በማህበራዊ መገናኛ ተጠቃሚዎች ዘንድ ትችቶች ቀስቅሰዋል። አከራካሪው የወይዘሮ መዓዛ ንግግር የተደመጠው የፍትህ አካላት ጥምረት የተሰኘ ኮሚቴ የዛሬ ሳምንት አርብ ሐምሌ 26 ባዘጋጀው ውይይት ላይ ነበር። ውይይቱ የህግ ተገዥ ነኝ በሚል መሪ ቃል ኮሚቴው የጀመረው እንቅስቃሴ አንድ አካል እንደሆነ ተነግሯል። የኮሚቴው ሰብሳቢ በሆኑት ወይዘሮ መዓዛ የተመራው ውይይት በፍትህ አካላት እየተደረጉ ስላሉ ለውጦችና ስላጋጠሙ ችግሮች ሀሳቦች የተነሱበት ነበር። በፌዴራል በተያዙ የህግ ጉዳዮች ላይ ዳኝነት ለመስጠት በክልሎች ሲንቀሳቀሱ ችግር እንደሚያጋጥማቸው በውይይቱ ወቅት ያነሱት ተሳታፊዎች የፌዴራል ፍርድ ቤቱ በዚህ ጉዳይ ላይ መፍትሄ ይኖረው እንደው ጠይቀዋል። ለዚህ ጥያቄ ምላሽ የሰጡት የጠቅላይ ፍርድ ቤት ፕሬዝዳንቷ በፌዴራልና በክልሎች መካከል ሕግን በማስከበር ላይ ያለመደማመጥ እና የቅንጅት ችግሮች መከሰታቸውን አምነዋል። የፌዴራል እና የክልል መንግስታትን ግንኙነት በተመለከተ እንደ ትምህርት ሊወሰድ ይችላል በማለት በአሜሪካን ሀገር የተከሰተን አንድ ሁነትም በምሳሌነት ጠቅሰዋል ቨርሰስ ቦርድ ኦፍ ኤዱኬሽን በሚባል ኬዝ ጠቅላይ ፍርድ ቤት ውሳኔ ሰተሰጠ ከአሁን በኋላ ነጮች እና ጥቁሮች አብረው መማር አለባቸው የተባለው፣ ሁሉም ስቴቶች ኢንፎርስ አደረጉት። አንድ ስቴት አሁን አላስታውስም፣ እኔ ኢንፎርስ አላልኩም ይህን አልቀበልም፣ ነጭና ጥቁር አብረው ይማራል የሚባለውን አልቀበልም ማለት ነው። እና በዛ ጊዜ ፕሬዚደንት አይዘንሃወር ናቸው። ምን አደረጉ? አርሚ ወደ

ያልተጠናበቁ ደግሞ አንዳንድ ጊዜ አገሮች በነዚ አይነት ጊዜ መውሰድ ያለባቸው እርምጃ መውሰድ አለባቸው የሚል ትምህርትም ይሰጣል። ይህ የወይዘሮ መዓዛ ንግግር አንድ ክልል ላይ ያነጣጠረ ነው ብለው ያመኑ የማህበራዊ መገናኛ ተጠቃሚዎች የጠቅላይ ፍርድ ቤት ፕሬዝዳንቷ ላይ ከፍተኛ ትችትና ውግዘት አዝንበውባቸዋል። የተወሰኑት እንደውም ፕሬዝዳንቷ ከስልጣናቸው የወርዱ ዘንድ የሚቀሰቅስ ግልጽ ዘመቻ ከፍተውባቸዋል። ወይዘሮ መዓዛ የትኛውንም ክልል በንግግራቸው ባያነሱም በርካቶች ግን መልእክቱ ለትግራይ ክልል የተነገረ ነው በሚል መራር ትችቶችን ጽፈዋል። እንዲህ አይነት እምነታቸውን ካንጸባረቁት ውስጥ ይት ባረክ ገብረ መድን የተባሉ የፌስቡክ ተጠቃሚ ይገኙበታል። ይት ባረክ ዳኛ ወይስ ደመኛ በሚል ርዕስ ለንባብ ባበቁት ጽሁፍ የፕሬዝዳንቷን አስተያየት በጣም ያሳፍራል ያሳዝናልም ሲሉ ገልጸውታል። ከጽሁፋቸው ተከታዩን ቀንጭበናል። የፍትህ ተቋም ከፖለቲካ ነጻና ገለልተኛ መሆን አለበት ተብሎ በሚጠየቅበት ማግስት በተቃራኒው እየተጓዘ ያለው ተቋም፣ የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት የሆኑት ወይዘሮ መዓዛ አሸናፊ ትግራይ የወሰንና የማንነት ኮሚሽን እንዲመሰረት በፊርማቸው ይሁንታ አልሰጡም እና የኃይል እርምጃ ይወሰድባቸው የሚል የደመኛ ማስጠንቀቂያ መልእክት አስተላልፈዋል። ይህ ከአንድ የፍትህ የበላይ ጠባቂ ባለስልጣን የማይጠበቅ ቢሆንም ቅሉ የእርሳቸው ማንነት እንዲገለጥልኝ ረድቶኛል። ስሞን ብርሃኔ የተባሉ የትዊተር ተጠቃሚ በበኩላቸው መዓዝ አሸናፊ እንዲህ ማለቷ ጥሩ ነው፣ ጥንቃቄ እናደርጋለን። ከወዛደር እስከ ወታደር ያለው ትግራዋይ የወረራውን አካሄድ በመረዳት ማክሸፍ አለበት ሲሉ በትግራይ ላይ የተቃጣ ነው ላሉት ምሳሌ ምላሽ ሰጥተዋል። ተስፋ የተባሉ ጸሐፊ፣ በዚያው በትዊተር በወይዘሮ መዓዝ አሸናፊ አቋም እጅጉን አዝኛለው። አፈር ያለውም ሲሉ ስሜታቸውን አጋርተዋል። የጠቅላይ ፍርድ ቤት ፕሬዝዳንቷን ምሳሌ ትልቅ ፖለቲካዊ አንደምታ ያለው ንግግር ሲሉ የጠሩት አንተነ ረዳዬ የተባሉ የፌስቡክ ተጠቃሚ የማከብራት መዓዛ አሸናፊ፣ በአጠቃላይ ትልቅ ስህተት ነው የሰራችሁ ብለዋል። በግላቸው ፕሬዝዳንቷ በጉዳዩ ላይ ማብራሪያ እንዲሰጡበት እንደሚሹ የጠቀሱት አቶ አንተነ ጦርነትን እንደ አማራጭ ማቅረብ ምን የሚሉት ህግ ማስከበር እንደሆነ ግልጽ ልታደርግ ይገባታል ሲሉ በአጽንዖት ጠይቀዋል። ወይዘሮ መዓዛ የአሜሪካንን ታሪክ ለኢትዮጵያ ህግ ማጣቀሻ ማድረጋቸውን ያነሱት ካሳ ኃይለማርያም በአሜሪካ ህገ መንግስት ስለ ሀገሪቱ ጠቅላይ ፍርድ ቤት የተደነገገውን በማንጸሪያነት ጠቅሰው በኢትዮጵያም የዳኝነት አካሉ ከፖለቲካ ነፃ መሆን ይገባው እንደነበር ይሞግታሉ። ከፌስቡክ ጽሁፋቸው ከፊሉን ወስደናል። ከመነሻው የአሜሪካ ህገ መንግስት ፍርድ ቤት ከፍርድ ቤት ጉዳዮችና ክርክሮች ጋር ብቻ እንዲገናኝ በማለት የዳኝነትን ስልጣን ይገድባል። በማከልም የአሜሪካ ፍርድ ቤት ለአስፈጻሚው አካል የምክር አስተያየቶችን አይሰጥም፣ ይልቁንም ተግባሩ የተወሰኑ የፍርድ ቤት ጉዳዮችንና ክርክሮችን በመወሰን ላይ ብቻ የተገደበ ነው ይላል። ወይዘሮ መዓዛ ግን ክብር ያለው ከፍተኛ የፍትህ እርከን ላይ ተቀምጠው ህገ መንግስትንና ህግን ረግጠው አፈንግጠው ከምክርም አልፈው የትግራይን ህዝብ በጦር ኃይል ስለመው ማውረር ግፊት በማድረጎ ከዳኝነት ወርደው ወታደራዊ በሚመስል ስብዕና ለመኮፈስ በመከጀሎ አዝናለሁ። በእርስዎ እንዳፍር አስገድደውኛል። የህግ ባለሙያው እሸቱ ሆማ ቀኖ ወይዘሮ መዓዛ የአሜሪካ የህግ ጉዳይን በምሳሌነት መጥቀሳቸውም ሆነ በአገሪቱ ፍርድ ቤቶች የሚሰጡ ውሳኔዎችን አስፈጻሚው አካል ተፈጻሚ ማድረግ አለበት ወይም ይችላል በሚል የሰጡት አስተያየት ብዙ ችግር ያለው አይደለም ባይ ናቸው ጸሐፊው ችግሩ ያለው እርሳቸው የሚመሩት የፍርድ ቤት ስርዓት ምን ያህል ፍታዊ ነው? ምን ያህልስ ከአስፈጻሚው የመንግስት አካል ተጽዕኖ ውጪ ነው? የሚሉትን ጥያቄዎች ተገቢ መልስ መስጠቱ ላይ ነው ሲሉ በፌስቡክ ገጻቸው አስፍረዋል። በጠቅላይ ፍርድ ቤት ፕሬዝደንቷ ላይ ትችት ያስከተለባቸውን ንግግር በተመለከተ የመስሪያ ቤታቸው የኮሚኒኬሽን ጉዳዮች ዳይሬክቶሬት ሰኞ ዕለት በፌስቡክ ገጹ ማብራሪያ አቅርቧል። ወይዘሮ መዓዛ ይህንን ምሳሌ ያቀረቡት የፍርድ ቤት ውሳኔዎችን ለማስከበር ያደጉት አገራት እስከምን ድረስ እንደሚሄዱ ታሪክን የማወቅ ግንዛቤያችንን የሚያሰፋ በመሆኑ ነው ያለው ዳይሬክቶሬቱ። በሀገራችን ዳኞቻችን በየክልሉ በመዘዋወር የፌዴራል ጉዳዮችን ለማየትና ለመወሰን የፍርድ ቤት ትዕዛዞችና ውሳኔዎችን መተግበር ካልቻሉ የሕግ የበላይነት እንዲከበር ሕዝቡ የሚያደርገው ጥሪ ባዶ መፈክር ነው ሲል አስገንዝቧል። ወደ ሁለተኛው ርዕሰ ጉዳይ ተሸጋግረናል። ለኦሮሞ ህዝብ የመብት ጥያቄዎች በመሟገት የሚታወቁት የታሪክ ምሁሩ ፕሮፌሰር እስቅኤል ገቢሳ ለብዙሀን መገናኛዎች በሚሰጧቸው ቃለ ምልልሶችም ሆነ በተለያዩ መድረኮች በሚያደርጓቸው ንግግሮች ውዝግብ አያጣቸውም። ባለፈው እሁድ ሐምሌ 28 በአዲስ አበባ ሚሊኒየም አዳራሽ በተካሄደ ዝግጅት ላይ ያሰሙት ንግግርም ተመሳሳይ ጣ ዝግጅቱ በወሎ ከቀያቸው ተፈናቅለው ለተጠለሉ ዜጎች የሚውል ገቢ ለማሰባሰብ የተሰናዳ ነበር። በዚህ መሰናዶ ላይ በክብር እንግድነት የተገኙት ፕሮፌሰር ህዝቅኤል በኦሮምኛና አማርኛ ቋንቋዎች ንግግር አድርገዋል። የማህበራዊ መገናኛ ተጠቃሚዎች ከተቀባበሉት ከዚህ ንግግር ውስጥ ተከታዩን ገንጭበናል። ወሎ በኢትዮጵያ ታሪክ ውስጥ አንድ አድራጊ፣ አስማሚ፣ አስተማሪ በትግል በኩል ደግሞ ምሳሌ ሆኖ ነው እስከዛሬ የደረሰው። ولو ما أكلاوينو بجيوغرافي يهون بتاريك يهون عَنْ عند النتيهون ولو مسالينو بتليم ወሎ ከኦሮሞ እንደሆነና የኩሽ ዋና መሰረቱ የሆነው የኦሮሞ አካል እንደሆነው በሰሜን ኢትዮጵያ ውስጥ በወሎ በኩል አልፈን ነው ወደ አፋር የምንሄደው። በወሎ አልፈን ነው ወደ ቤጃ የምንሄደው። በወሎ አልፈን ነው ወደ አጋው የምንሄደው። በወሎ አልፈን ነው ወደ ቀማንት የምንሄደው። በወሎ አልፈን ነው ወደ ወይጦም የምንሄደው፣ ወደ አዊም የምንሄደው። ማዕከላዊነቱ በሰሜን ኢትዮጵያ እንደታወቀ፣ በኢትዮጵያ ውስጥ ደግሞ ማዕከላዊነቱ የኦሮሞ ነው። በኦሮሞ ላይ ሳይመሰረት ምንም አይነት ኢትዮጵያ ሊመሰረት አይችልም። የሚለውን ቃል ዛሬ ልናጸና ነው የመጣ ነው። ኃላፊነት እንዳለብን እናውቃለን። ኃላፊነት ለነዚህ ሁሉ ህዝቦች እንዳለብን እናውቃለን። ነገር ግን ኦሎ በሰሜን ኢትዮጵያ ማዕከል እንደነበረ፣ ኦሮሞም በመካከሉ ላይ ማዕከል ነው። ይህን ሊለውጠው የሚችል ምንም ኃይል የለም። ለፕሮፌሰር ህዝቅኤል በማህበራዊ መገናኛዎች ምላሽ ከሰጡ ግለሰቦች መካከል የአማራ ክልል የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ አሰማሃኛ ስረስ ይገኙበታል። ዋና ዳይሬክተሩ በግል የትዊተር ገጻቸው ባሰፈሩት መልእክት ፕሮፌሰር እዝቅኤል በንግግራቸው አማራን ለማዳከም በማሰብ ሁለት ጉዳዮችን መጥቀሳቸውን አንስተዋል። አንደኛው በኩሽ እንቅስቃሴ ሰበብ በአማራ ክልል ውስጥ ያሉ ብሔረሰቦችን ከአማራው መነጠል፣ ሁለተኛው ተጨማሪ የማንነት ጥያቄዎች በክልል ውስጥ እንዲነሱ መደገፍ እንደሆነ የጻፉት አቶ አሰማህኝ ይህ የፕሮፌሰር እዝቅኤል ፍላጎት ቀቢጸ ተስፋ ነው ሲሉ አጣጥለዋል። መንግስቱ ዘገየ የተባሉ ግለሰብ በፌስቡክ ገጻቸው ወሎ ወሎ ነው ሲሉ የታሪክ ምሁሩን ገለጻ ተቃውመዋል። የወሎ ኦሮሞ ከወሎዩነት የተለየ ማንነት የለውም። የወሎ ኦሮሞ በመልክ በስነ ልቦና፣ በባህል በሁለንተናዊ ማንነቱ ቅርበቱ ለቃሉና ለአጣይ አማራ፣ አርጎባ፣ ለራያ ራዩማ እንጂ ለወለጋ ኦሮሞ አይደለም። የወሎ አማራ፣ የወሎ ኦሮሞ፣ የወሎ አርጎባ፣ የወሎ አገው፣ የወሎ ራያ ግዙፍ መገለጫው ወሎዩነት እንጂ የጎሳው ስንጥቅ መልክ አይደለም ሲሉ ሞግተዋል። ከድር እንድሪስ የተባሉ የፌስቡክ ተጠቃሚ በበኩላቸው አሁን ባለው ህገ መንግስትና ስርዓት በታሪክም ይሁን በነባራዊ ሁኔታ ወሎ ውስጥ የወሎ ህዝብ በአንድነት ዘር፣ ቀለም፣ ሃይማኖት ሳይለያይ እሴቱን ጠብቆ ይኖራል። ይህ አንድነት የህዝቡ ህልውና ነው። ልዩነቶች ከተፈጠሩ ሌሎች ከርቀት እያዩ እየነገዱ ከእሳቱ እየሞቁ የወሎ ህዝብ ግን ከባድ ችግር ውስጥ ይገባል፣ በእሳት ይነዳል ሲሉ ስጋታቸውን ገልጸዋል። ሐሰን ሂዲያ በዚያው በፌስቡክ ወሎን የመሰረተው ኦሮሞ ነው ወሎን የመሰረተው አማራ ነው ብሎ በታሪክ መከራከር ይቻላል። በአሁኑ ወቅት ግን ወሎ የኦሮሞ ናት፣ ወሎ የአማራ ናት እያሉ ለአንድ ብሔር ለመስጠት መሞከር ስህተት ነው። ወሎ አሁን የኦሮሞውም የአማራውም የአፋሩም ያርጎባውም ናት። ማንም የግሉ ሊያደርጋት አይችልም፣ የጋራችን ናት። በአፋችሁ ወሎ የወሎዮዎች ናት እያላችሁ በተግባር የአንድ ብሔር ለማድረግ የምትታገሉ ሰዎች ለእኔ አትስማሙኝም ሲሉ ሀሳባቸውን አካፍለዋል። ቢሊሊ ኦሮሞ የተሰኙ የፌስቡክ ተጠቃሚ ለተከራካሪዎች ጥያቄ ማቅረብን መርጠዋል። ፕሮፌሰር እዝቅኤል ወሎ ኦሮሚያ ነው ቢል ችግሩ ምንድን ነው? እናንተም እኮ አፋርን ደፍጥጣችሁ ግዛታችን እስከ አሰብ ነው ብላችሁ እየተመኛችሁ አይደል? ሲሉ ጠይቀዋል። የዕለቱ የማኅበራዊ መገናኛ ዘዴዎች ቅኝት የእስካሁኑ ነበር። ተስፋለም ወልደየስ ነኝ። መልካም ጊዜ።